የዳዳብ ስደተኞች ካምፕ መዘጋት ሕይወታቸውን አደጋ ላይ እንደሚጥለው የኢትዮጵያ፣ የሱዳን፣ የኤርትራ፣ የና የቡሩንዲ እንዲሁም የሌሎች አገሮች ስደተኞች ገለጹ። አንዲት ለሰባት ዓመታት በዳዳብ የኖረች ኢትዮጵያዊት ወጣት ለሶማሊያ ስደተኞች ወደ ትውልድ አገራቸው የሚመለሱበት መንገድ ሲመቻች፣ ወደ ሀገሮቻችን ተመልሰን መኖር ልማንችል ሌሎች አገሮች ስደተኞች ምንም መፍትሔ እየተፈለገልን አይደለም ትላለች። ኬንያ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ቢሮ ቅርንጫፍ ቃል አቀባይ ዱክ ሙዋንቻ ስለ ጉዳዩ ተጠይቀው ድርጅታቸው መፍትሄ ለመስጠት ከሚመለከታቸው አካላት ጋር በመስራት ላይ መሆኑን ገልጸዋል። በሌላ በኩል የኬንያ መንግስት የስደተኞችን ጉዳይ የሚከታተል አዲስ መዋቅር እንዳደራጀም እየተነገረ ነው። ገልሞ ዳዊት ከናይሮቢ ዝርዝሩን አድርሶናል። ቤተሰብ እንደተቀበለውና ሶማሌዎቹን ወደ ሀገራቸው በሚያስፈልጋቸውን ሁኔታ ሙታቸው ወደ ሀገራቸው እንዲመለሱ እንደሚሆኑ ነው። ስለ ማይኖሪቲ ምንም የተባለ ነገር የለም። ሁሉም ያሳሰበው ደግሞ ይሄ ነው። ሌላው ከሶማሌ ውጭ ያለውን ምንድን ነው የምናደርገውም? በጣም ጭንቀት ላይ ነው። የኢትዮጵያ ስደተኞች ብቻ ሳይሆኑ ሌሎችም፣ እነዚህ ማይኖሪቲ የሚባሉት በተለይ ሱዳን፣ ኮንጎል፣ ኢትዮጵያውያን፣ ሶማሌ ኢትዮጵያ ምናምን ማስናዝ ብቻ ብዙ ሰው ነው፣ በጣም ጭንቀት ውስጥ ነው ያለው። ሁሉም ምንድን ነው የኛ እጣ ፈንታ፣ እንዴት ነው የምንሆነው፣ ምን ሊያደርጉን ነው የሚል ነገር በጣም አሳስቦናል የሚለው ነገር እና ተጠይቀውም ምንም የሰጡት ምላሽ የለም። የሰማችኋት አንዲት ደዳብ ካምፕ በስደተኝነት የምትኖር ስሟ እንዳይገለጽ የጠየቀች ኢትዮጵያዊት የሰጠችውን አስተያየት ነው። ለሰባት አመታት በደዳብ መኖሯን የተናገረችው ወጣት በግንቦት ወር መጀመሪያ የተነገረው የካምፑ መዘጋት ውሳኔ ቁጥራቸው አናሳ የሆኑ የኢትዮጵያ፣ የኤርትራ፣ የቡሩንዲ ስደተኞች እድል በይፋ ስላልተነገረ በጭንቀት ላይ መሆናቸውን አበክራ ትናገራለች። የተባበሩት መንግስታት የስደተኞች ጉዳይ ቢሮ ኮሚሽነር ፊሊፖ ግራንዲ ከሳምንት በፊት ደዳብ የስደተኞች ካምፕን ጎብኝተው ቢሆኑም መሄጃ ስለሌለን ስደተኞች የተናገሩት ግልጽ የሆነ ውሳኔ አለመናገራቸው እያሳሰበን ነው ብላለች። ጄምስ አወክ በደዳብ የስደተኞች ካምፕ የደቡብ ሱዳን ስደተኞች ማህበረሰብ መሪ ናቸው። አሁን ችግር ሊያገኘን ይችላል ያለንን ጥያቄ ለተባበሩት መንግስታት የስደተኞች ጉዳይ ኃላፊ ባለፈው አቅርበን ነበር። ስደተኞችን ወደ ሀገራቸው መመለሱ ውሳኔ ለሁሉም ስደተኛ ነው አሉን። እናንተ ቁጥራችሁ አነስተኛ የሆናችሁ የሌላ ሀገር ስደተኞች ግን ሁሉን ነገር ከለየም በኋላ ውሳኔያችንን እናሳውቃችኋለን ብቻ ነው ያሉን። እስካሁን ያለንን ጥያቄያችንን የመለሰልን ሰው ወይም ወደ ሀገራችን እንደሚመልሱን አሊያም ወደ ካኩማ እንደሚያዛውሩን ምንም የታወቀ ነገር የለም። ትላንት ለአስራ አምስተኛ ጊዜ በዓለም አቀፍ ደረጃ ታስቦ የዋለው የዓለም አቀፍ የስደተኞች ቀንም በማስመልከት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ኬንያ ቅርንጫፍ በናይሮቢ ከስደተኞች ማህበረሰብ ጋር ያከበረ ሲሆን በኬንያ የድርጅቱ ቃል አቀባይ ዶኩማንቻን የደዳብ ስደተኞች የሚያነሱትን ጥያቄ ያቀርበንላቸው ተከታዩን መልስ ሰጥተዋል። ስደተኞቹን ወደየሀገራቸው የመመለሱ ስራ በስደተኞች ፈቃድ ላይ የተመሰረተ መሆን አለበት። ወደ ሀገር ቤት ለመመለስ ስደተኞቹ ራሳቸው መወሰን አለባቸው። ያ ደግሞ የሚሆነው የሚመለሱበት ቦታ ሰላማዊ ሲሆን ብቻ ነው። በዳዳብ መዘጋት ስጋት የገባቸው ስደተኞች አሉ። አነስተኛ ቁጥር ያላቸው ማህበረሰቦች ናቸው። እነሱም የኬንያ መንግስት የስደተኞች ጉዳይ ቢሮ ከኬንያ መንግስት ጋር በመነጋገር ላይ ነው። ታስታውስ እንደሆነ ባለፈው ሳምንት የድርጅታችን ኮሚሽነር ኬንያን ጎብኝተው ነበር። በዚያን ጊዜ የኬንያ ፕሬዚዳንት ጋር በሶስትዮሹ ስምምነት መሰረት እንስራ ሲል ሀሳብ ቀርቦላቸው ነበር ለፕሬዚዳንቱ። ይህ ስምምነት ደግሞ ፈቃደኛ የሆኑ የሶማሊያ ስደተኞችን ወደ ሀገራቸው የሚመልሱበትን መንገድ ብቻ ነው የሚያመቻቸው። ስለዚህ ሌሎች ማህበረሰብ ምንም መፍራት የለባቸውም። ምናልባት በአንድ ሳምንት ጊዜ ውስጥ ስለ ወደፊቱ ሁኔታቸው የምናሳውቃቸው ነገር ይኖራል። የሶማሊያ ስደተኞችን ወደ አገር የመመለሱ ስምምነት በመጪው ታህሳስ ወር የምጠናቀቅ ሲሆን የዓለም አቀፉ የስደተኞች ጉዳይ ቢሮ አሁንም ከኬንያ መንግስት ጋር እየተወያየ መሆኑን ቃል አቀባዩ ለአሜሪካ ድምጽ ተናግረዋል። የኬንያ ሀገር ግዛት ሚኒስትርም ትላንት ባወጣው መግለጫ ታግዶ የነበረውን የኬንያ የስደተኞች ጉዳይ ቢሮን ስራ የሚረከብ አዲስ ሰክሬቴሪያት መሰየሙን ይፋ አድርጓል። የኬንያ ሀገር ግዛት ሚኒስትር ካቢኔ ጆሴፊን ካይሴሪ በመግለጫቸው በስደተኞች አያያዝ ኬንያ አዲስ አዋጅ እያዘጋጀች መሆኗን ጨምረው አሳውቋል። እንደ ሚኒስትሩ መግለጫ በኬንያ ከ600 ሺ በላይ ስደተኞች የሚገኙ ሲሆኑ ከነዚህ ከ300 ሺ በላይ የሚሆኑት በደዳብ ስደተኞች ካምፕ የሚኖሩ ናቸው። የዓለም አቀፉ የስደተኞች ጉዳይ ቢሮ አሃዝ እንደሚያሳየው እንዲዘጋ በተወሰነው ደዳቢ ስደተኞች ካምፕ ከ17 ሺህ በላይ ኢትዮጵያውያን ተጠልለው ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።